የወጣቶች ዓለም ሰሞኑን በጀርመን ፍራንክፈርት ከተማ በተለያዩ የስራ ዘርፍ የተሰማሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በተለይ በትምህርትና በስራ ዘርፍ ላይ ለመወያየት ተሞክሯቸውንም ለመለዋወጥ ተሰባስበው ነበር። ጤና ይስጥልኝ የወጣቶች ዓለም ዝግጅት ተከታታዮች። ሰዎች ሀሳባቸውን የሚለዋውጡበት መድረክ ካገኙ ብዙ እውቀት መለዋወጥ ይችላሉ። እንደዚህ አይነት መድረኮችን ማመቻቸት ይመስላል የአልሚ ልቦች ለኢትዮጵያ ማህበር አላማ። በዚህ በጀርመን ሀገር ለመንቀሳቀስ የሚያስችል እውቅና ያገኝንባቸው በጣም ብዙ ዘርፎች አሉ። በዋናነት ግን እንደው ማህበራዊ ድጋፎችን በተመለከተ ለማህበረሰባችን ትምህርት ጋር በተመለከተ እና ባህል ነክ ነገሮችንም እንደው በደንብ በተደራጀ መልኩ ለጀርመን ማህበረሰብ ባህላችንም የምናስተዋውቅባቸው ነገሮች ይኖሩናል ማለት ነው። እንደሱ እንደሱ እያልን ከዛ ውጭ ደግሞ የሙያ ልውውጦችን ማለትም ከዚህ ሀገር በሕክምናው በኢንጂነሪንጉ በሌላ በሌላው ልምድ ያላቸውን ሰዎች ወደ ሀገር ቤትም ሂደው ልምዳቸውን ማስተላለፍ የሚችሉበትን ሁኔታ መፍጠር የሚል ነው። ከብዙ በጥቂቱ ግን እያንዳንዱን ራሱን የቻለ ፕሮጀክት ፕሮጀክቱ ነው እንዲቀጥል ነው የምናስበው ማለት ነው ይላል፣ የማህበሩ ሰብሳቢና መስራች አባል ስምኦን መኮንን። እንደ ጎርጎሪስ አቆጣጠር ከ2022 ዓ ም አንስቶ በጀርመን ሀገር ህጋዊ እውቅና ያገኘው ይኸው ማህበር በጀርመንኛ ግሩንስ ሄይትስ ፊ ኢትዮጵያን የሚል መጠሪያ ተሰጥቶታል። ይህም ስመረጣ ረዥም ጊዜ ወስዶብናል፣ ይላል ስምኦን የማህበሩን መጠሪያ ሲያብራራልን። በመጀመሪያ አረንጓዴ የሚለውን ነገር እሱ ጋር አሁን ምንድነው ይሄ ዘላቂነት ተፈጥሮ የመሳሰሉት የሚለውን ነገር አገናኝ ነው እና እሱን ከያዝን በኋላ እንደገና ደግሞ በተለይ ከጀርመኛውም ስም ጋር የምናየው ነገር አለ። ይሄ አረንጓዴ የሚለው አለ፣ ከዛ ልብ አለ እና ይሄ ደግሞ ልብ የሚለው ጋር ደግሞ ይሄ ሂውማኒቲ የሚለውን ነገር መረዳዳት፣ መደጋገፍ የሚለውን ነገር አሰብን ማለት ነው እና ከዛ አንጻር አልሚ ልቦች ለልማት ለትብብር የተሰበሰቡ ልቦችን በዚህ ማህበር ውስጥ ማሰባሰብ እንፈልጋለን፣ ማግኘት እንፈልጋለን ከሚል ሳቢያ አንጻር አልሚ ልቦች ለኢትዮጵያ ብለናል። ያው ለኢትዮጵያ የሚለውን የጨመርንበት ፎከስ አድርገን ኢትዮጵያ ላይ መስራት ስለምንፈልግ ነው። ማህበሩ የቀረጻቸው በርካታ ፕሮጀክቶች ቢኖሩም በአሁኑ ሰዓት እዚሁ ጀርመን የሚገኘውን ኢትዮጵያዊ ማህበረሰብ መርዳትና ማሰባሰብ ቀዳሚ ትኩረታቸው እንደሆነም ስምኦን ገልጾልናል። ወጣት ሰለሞን መንገሻ ማህበሩ ባለፈው ቅዳሜ ያዘጋጀውን መድረክ ጨምሮ ሁለት ዝግጅቶች ላይ ተካፍሏል። የኮምፒውተር ሳይንስ ተማሪ የሆነው ሰለሞን ጀርመን ሀገር ከመጣ አራት ዓመት ሆኖታል። ይሁንና ወደዚህ ከመጣ አንስቶ ሰዎች የሚሰበሰቡበትና ተሞክሯቸውን የሚለዋወጡበት ጠንካራ መድረክ እስካሁን ገጥሞት አያውቅም። ይሄ ለእኔ መጀመሪያው ነው፣ ግን ምንድነው እንደዚህ አይነት ነገሮች አለመኖራቸው ለመማር ወይም ደግሞ ስራ ለመስራት መጀመሪያ ቋንቋ ማወቅ ያስፈልጋል፣ እና ቋንቋውን ለመማር በምን አይነት መንገድ መሄድ እንዳለባቸው የማያውቁ ብዙ ሰዎች አሉ። ብዙ ልጆች አጋጥሞኛል። ማለት ላይ ከፍለው መማር አይችሉም፣ አቅም የላቸውም። ግን ደግሞ የነጻ ትምህርት የሚሰጥበትን ቦታ የት እንደሆነ አያውቁም። የቋንቋውን ችግር ስላለ ኢንተርኔት ላይ ገብቶ ፈልጎ ማግኘት ምናምን ያስቸግራቸዋል። እና እንደዚህ አይነት ነገሮች፣ እንደዚህ መሰባሰቦች፣ ኮሚኒቲዎች፣ እንደዚህ የኔትወርኪንግ ኢቨንቶች በጣም ጠቃሚ ናቸው፣ እነዚህን መረጃዎች በመስጠት ረገድ። እንደውም እኔ ከዚህ ከፍ ባለመልኩ ራሱን የቻለ ቢሮ ኑሮት በሳምንት የተወሰነ ቀን አገልግሎት የሚሰጥበትና ማንም ሰው እየሄደ በራሱ ቋንቋ በአማርኛ ቋንቋ መረጃዎችን የሚያገኝበት ቋንቋ ሊማሩ የሚችሉበት ሌሎች ቋንቋ የሚማሩበት መንገድ። ብዙ ነጻ ትምህርቶች አሉ እዚህ ሀገር ላይ። ለእኔ በጣም ጠቃሚ ፕሮግራም ነው። ለብዙ ልጆችም እንደዚሁ። እኔም የራሴን የሄድኩበትን መንገድ ማካፈል ችያለሁ በጊዜው። በተለይ ደግሞ ቋንቋን በተመለከተ ከፍሎ መማር የማይችሉ ልጆች ምን አይነት ኦፖርቹኒቲዎች እንዳሉ እኔ ያለፍኩበትን መንገድ መሰረት አብዝጌ የራሴንም ልምድ ማጋራት ችያለሁ በጊዜው። አሁን ከተሳታፊነት ወደ ደግሞ አስተዋጽኦ ወደ ማዘጉ ለመሄድ ሀሳብ አለኝ ይቅላል። ከቅድ አልፋ በተግባር ወደ ስራ የገባችው ሌላዋ ወጣት ነጻነት ዘላለም ትባላለች። ማህበሩንም በቅርቡ የተቀላቀልኩት የምትለው የቢዝነስ ኢንፎርሜሽን ተማሪ በአሁኑ ሰዓት ማህበሩ የቀረጻቸውን ፕሮጀክቶች ለማስፈጸም በአስተባባሪነት እያገለገለች እንደሆነ ገልጻልናለች። ከአምስተኛ ክፍል አንስቶ ጀርመን ሀገር የተማረችው ነጻነት በብዛት ኢትዮጵያውያን በሚኖሩበት የጀርመን ከተማ እንደማደጓ የታዘበችውና ቢሻሻል የምትለው ነገር አለ። የመጀመሪያው በጣም ብዙዎችም የሚሸወዱበት ብዬ ማስበው ቋንቋ ነገር ነው። መጀመሪያ ቋንቋን ላይ ፎከስ አድርጎ መስራት ትምህርት ለትምህርት ቢመጣም ለሌላም ነገር ቢመጣ በተለይ ለትምህርት የሚመጡት መጀመሪያ የሀገሩን ቋንቋ ቢቻል ሌሎች ነገሮችን ብዙ ነገሮችን ማድረግ ይቻላል። የስራም ኦፖርቱኒቲም ለማግኘትም ከትምህርት ከተጨረሰ በኋላ ብዙ አማራጮች አሉ እና ብዙ ሰው ቋንቋውን ትንሽ ወደኋላ ያርጉ። ብዙ ሰው እንደም ዚ ሀገር ሲመጣ ምንድን ነው ጀርመን አልኖርም የሚል አስተሳሰብ ብዙ ሰው አለው። ሀገር ለ ተጠንቅቄ ሄዳለሁ ወደሌላ ሀገር ምናምን ተምሬ ምናምን እያለ እና መጀመሪያ እዚህ እስከመጣን ድረስ እዚህ እስካለን ድረስ መጀመሪያ ላይ ቋንቋ ላይ ብንሰራ ጥሩ ይመስለኛል። አሁን እኔ ምንም እንኳን አስራ አምስት ዓመት ብኖርም ቋንቋን በእርግጥ እችለዋለሁ፣ ነገር ግን በልጅነቱ እንደመጣ ያክል መቻል አለብኝ ብዬ የማስበውን ያክል አልናገርም። ያም በኢትዮጵያ ኮሚኒቲ ውስጥ ስላለው ነው እና ያው ከኮምፎርት ዞን ውስጥ መውጣት መቻል ያስፈልጋል። አንደኛ የእነሱን ምን አይነት ኮሚኒቲ ናቸው የራሳቸውን፣ የእኛም ባህል እንዳለን እኛም ማንነት እንዳለን ሁሉ እነሱም አላቸው እና እነሱ ምን አይነት አላ ቸው ብሎ ከራስ ኮንፎርትን ወጣ ብሎ እነሱ የሚውሉባቸው መዋያዎች መዋል ያስፈልጋል። ለዚህም ነፃነት በተለያዩ የጀርመን ትምህርት ተቋማት ውስጥ መማሯ ረድቷታል። የማህበሩ ሰብሳቢ ስምዖንም ቢሆን ጀርመን ሀገር ሲኖር 15 ዓመት ሆኖታል። የተለያዩ የትምህርት ተቋማትንም ጎብኝቷል። ከዙ ጀርመን ሀገር እንግዲህ ሃይስኩልም የተወሰነ ጨርሼ ከዛ የሙያ ትምህርት በዝባይቲ በኔትወርኪንግ ዙሪያ ተምሬ ነበር። ከዛም በመቀጠል ወደ ዩኒቨርሲቲ ገብቼ ቢዝነስ ኢንፎርማቲክስ የሚል ትምህርት እንዲሁ በመማር አሁን በዛው በሙያዬ ያው ኮምፒውተር ሳይንስ ጋር በተያያዘ መልኩ እዛ ጋር እየሰራሁ ነው የምገኘው ማለት ነው። በዚህ ሂደት ውስጥ ከነበሩ ሁኔታዎች አንጻር ነው እንደወደ ወደ ማህበር የመጣ ነው። አሁን በተለይ እኛ በምንመጣበት ሰዓት በጣም ከፍተኛ የመረጃ ጥረት ስለነበረ እንኳን አይደለም እንዲህ ተሰባስበው ቁጭ ብሎ ለመምከር በኢንተርኔት ራሱ ይህን ያክል አክሰሱ አልነበረም እና በ በእያንዳንዱ ቦታ እየተደናቀፍን ነው። አሀ እንዲ ነው ማለት ነው እያን የምናውቀው ማለት ነው እና እሱን ነገር ግን እንደ አይዊሺ ሰብሰብ ያለ መረጃ ኮ ቢኖር የተወሰነ ነገሮችን በፍጥነት ማለፍ የምንድንችል ይረዳ ነበር የሚለው ቁጭትም ስለነበር ከዛ አንፃር ነው የሚያስችል ነባሪ ሁኔታ ሲመጣ እንግዲህ ይሄኛውን ነገር መጀመር የሚያስፈልገው ግን ያው ከዚህም በፊት ዳንዱ በሚል ዩትዩብ ቻናልም ጀርመኛ ሳስተምር ቆይቻለሁ። አልሞስ ከአራት ዓመት በላይ ማለት ነው። በቅርቡ ግን ያው ከዩትዩብ ይልቅ ወደ ቲክቶኩ ደግሞ በመምጣት ሮብሮብ ማታ ከሀያ ሰዓት ተኩል እስከ ሀያ ሁለት ሰዓት የአንድ ሰዓት ተኩል ትምህርት አለን ማለት ነው። እዛም ጋ እንዲሁ ከሀምሳ እስከመቶ ተማሪዎች ይገኛሉ በጣም ትንሽ ሰው ሲባል አምሳ ስልሳ ሰው ከዛ ውጭ ግን እስከ መቶ ተማሪዎች ከሀገር ቤትም ብዙ ጀርመን ሀገር ያሉ ይገባሉ ማለት ነው በዚህ አይነት መልኩ ነው እንግዲህ እየተንቀሳቀስኩ ያለሁት ያው ሁላችሁም በበጎ ፈቃደኝነት ነው ለዚህ አላማ እየሰራችሁ ያላችሁት ይመስለኛል እና እንዴት ነው ሰአቱን የምታቀናጁት ይበቃል ወይ እንግዲህ ምን በጀርመን አንድ አባባል አለና፣ ሰው ጊዜ የለውም ጊዜ ይወስዳል እንጂ ለሚፈልገው ነገር ቢባል አባባል አለ። እና አሁን ይሄኛው አላማውም ወሳኝ ነገር ነው ብለን ስላሰብን፣ ከዛ አንጻር ሁላችንም የተወሰነ ጊዜ በማዋጣት ነው እየሰራን ያለ ነው። ከዛ ውጭ ግን አሁን አንድ ፕሮጀክት ላይ በዚ የጀርመን መንግስት የሚኒጆፕ ጆፕ በሚባለው ወይም ለተወሰነ ሰዓት የሚሰራ ሰው መቅጠር እንደምንችል ሁሉ አመቻችተውልናል እና አንድ እንደዚህ የሚረዳ ሰው መቅጠር ችለናል። ሞር ፕሮጀክቶችን ኮርዲኔት የመሳሰሉት እንዲያደርግ ማለት ነው። ዝሮ ዝሮ ግን ከሙሉ በሙሉ ማህበሩ እንቅሳቀስ አንጻር የመሳሰሉት ያው ጊዜ ይፈልጋል። እንግዲህ ጊዜውን እየሰጠን ነው እየተንቀሳቀሰን ያለን ግን ቴክኖሎጂውም ሲረም ይረዳል። በየቤታችን ሆነን የቤተሰብ ኃላፊነት የመሳሰሉት ይኖራል። ማታ ብዙ ጊዜ እንግዲህ ከሀያ ሰዓት በኋላ ከሀያ አንድ ሰዓት በኋላ ለአንድ ሰዓትም ለምንም በኦንላይን እየተሰባሰብን የመሳሰሉት ነው እንግዲህ አቅጣጫም እናስይዘው ያለ ነው። አንዳንድ ጊዜ ጥሩ ዓላማ ይዘው የተነሱ ማህበራት የሆነ ጊዜ የማህበሩ የጀርባ ጥንት የሆኑት በጎ ፈቃደኛ አባላት በምዳከማቸው፣ ሌላ ጊዜ ደግሞ በማህበሩ አባላት መካከል በሚፈጠር የብሔር ወይም የሃይማኖት ክፍፍል በአጭሩ ሲበተን ይስተዋላል። ይህ እንዳይሆንና ዘላቂነት እንዲኖረው የአባል ቁጥር መጠን በከፍተኛ ሁኔታ በአንድ ጊዜ ከመጨመር ይልቅ እንደ የፕሮጀክቱ አስፈላጊነትና ያለው ስራ ጸባይ የአባላቱን ቁጥር ለመጨመር መወሰናቸውን ስሞን ገልጾልናል። በማህበሩ ዝግጅት ላይ ተሳታፊ የነበረው ሰለሞን እንደገለጸልን በታዳሚው ዘንድ ምንም አይነት ክፍፍል ያልነበረበት ይልቁንስ በስራና ትምህርት ላይ ያተኮሩ ውይይቶች የተካሄዱበት እንደነበር ነው። ያ ውይይቱ በቃ ፕሮፌሽናል የሆነ መንገድ የቋንቋ ትምህርት ሊሆን ይችላል ትምህርት የተለያዩ አይነት ዩኒቨርሲቲ ትምህርቶችን ሊሆን ይችላል፣ ኢንተርን ስራ፣ በተማሩበት ሙያ ስራ ፈልጎ ማግኘት፣ እነዚህ የመሳሰሉ ሙያ ተኮር የሆኑ ነገሮች ነው የሚወሩት። ሌሎች እሾዎች ተነስቶ አቁ ማንም ሰው ወደ መረጃ ማግኘት ይችላል፣ ያለውንም ነገር ደግሞ ማካፈል ይችላል። ምንም አይነት ሃይማኖት ይኑረው፣ ምንም አይነት ብሄር የሚኑረው ማለት ነው። ይህንን ዝግጅት የሚከታተሉ በተለይም በጀርመን የሚኖሩ ወጣት ኢትዮጵያውያን የሚሆኑ ጎልማሶች ማህበሩን ማግኘት ቢፈልጉ ምን ማድረግ ይኖርባቸዋል? የማህበሩ የፕሮጀክት አስተባባሪ ነጻነት የተለያዩ አማራጮች አሉ ትላለች። አንደኛ የራሳችን ዌብሳይት አለን ዩኒቨርስቲ በኢትዮጵያን የሚል ከዛ ውጭ ግን ለምሳሌ አሁን ባለፉት ጊዜያት በኔትወርኪንግ ኢቨንት የተገናኘ ናቸውን አጠቃላይ ቴሌግራም ግሩፕ አለን እዛ ላይ እና ፍላጎት ያላቸው ሁሉም ማለት ይቻላል ገብተዋል፣ እና እዛ ላይ እኛ ብቻ ሳይሆን በራሳቸው ያገኟቸውን የሚጠቅሙ ያሉትን ኢቨንት ሊሆን ይችላል። የተለያዩ የትምህርት እድሎች ሲኖሩ እዛ ላይ እርስ በርስ ሼር የምናደርግበት የቴሌግራም ግሩፕ አለን። እሱም የሚባለው ግሪነት ሀያብስ በኢትዮጵያን ነው። ከዌብሳይቱ ላይ ዳይሬክት ሊንክ አለ። እንደዛም ያገኙን ይችላሉ። እንግዲህ ውድ የወጣቶች አለም ዝግጅት ተከታታዮች፣ መቀመጫውን ጀርመን ፍራንክፈርት ከተማ ስላደረገውና አልሚ ልቦች ለኢትዮጵያ ስለተሰኘው ማህበር የተወሰነ መረጃ እንዳገኛችሁ ተስፋ እናደርጋለን። እስከሚቀጥለው ሳምንት እያልኩል ሰናበታችሁ። ልደት አበበ ነኝ። ጤና ይስጥልኝ።